ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ለኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የሟቹ ጠቅላይ ሚኒስትር መለስ ዜናዊ ዝክረ ዓመት፣ የኢትዮጵያ የተንቀሳቃሽ ስልክ ይዘት መስፋትና የቁጥጥር መጥበቅ፣ በኦሞ ወንዝ ካንጋቶና አካባቢ ያለው የአዲስ ሰፈራ መንደር የሚሉትን ርዕሶች ነው ዛሬ የምንመለከተው። ዋሽንግተን ፖስት ጋዜጣ የሟቹ ጠቅላይ ሚኒስትር መለስ ዜናዊ ህልፈት አንደኛ ዓመትን ለማሰብ ስለተደረገው ስነ ስርዓት ባወጣው የአሶሽትድ ፕሬስ ዘገባ አቶ መለስ ከዚህ ዓለም በሞት ከተለዩ አንድ ዓመት ቢያልፍም የተለወጠ ነገር የለም ይላል። ሟቹ ጠቅላይ ሚኒስትር ዓመቱን ሙሉ ሲመጎሱ ቆይተዋል። ምስላቸውም በሀገሪቱ ዙሪያ በሚገኙት የመንግስት መስሪያ ቤቶች እንደተሰቀለ ነው ይላል ጋዜጣው ላይ የወጣው የአሶሽትድ ፕሬስ የዜና አገልግሎት ዘገባ። በሀገሪቱ ዙሪያ የሻማ ማብራት ስነ ስርዓት ተደርጎላቸዋል። ለእሳቸው ማስታወሻም ከ48 በላይ የመናፈሻ ቦታዎች ተመስርተዋል። በመዲናይቱ አዲስ አበባም የእሳቸው ስራዎች የሚዘከሩበት ቤተ መዘክር ለመገንባት መሰረተ ድንጋይ ተጥሏል። የሱዳንና የሶማሊያ ፕሬዚዳንቶችን የመሳሰሉት በዝክረ መለስ ስነ ስርዓት የተሳተፉት የአፍሪቃ መሪዎች የአፍሪቃ ድምፅ በማለት ሟቹ ጠቅላይ ሚኒስትርን አሞግሰዋል። የወቅቱ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ደግሞ የድሆች ሻምፒዮን ሲሉ አድንቀዋቸዋል። ዩናይትድ ስቴትስ አቶ መለስን ጠንካራ የጸጥታ ሸሪክ አድጋ በማየት በብዙ መቶ ሚሊዮኖች ዶላር የሚገመት እርዳታ ስትሰጥ ቆይታለች። በምስራቅ አፍሪካ በተለይም በሶማሊያ ጥበቃ የሚያደርጉ ድሮኖች፣ ማለት ሰው አልባ ተዋጊ አይሮፕላኖች፣ ሰፈር ኢትዮጵያ ውስጥ ነው ያለው ይላል አሶሺየትድ ፕሬስ የዜና አገልግሎት። በጆርጅ ዋሽንግተን ዩኒቨርሲቲ ፕሮፌሰር የሆኑት ዴቪድ ሽን ከጠቅላይ ሚኒስትሩ ሕልፈት በኋላ በዩናይትድ ስቴትስና በኢትዮጵያ መካከል ባለው ግንኙነት የተለወጠ ነገር የለም ብለዋል። በዩናይትድ ስቴትስ በኩል የሚስተዋለው በኢትዮጵያ ላይ ያላት ፖሊሲ በወዳጅነት ላይ የተመሰረተ፣ ነገር ግን ከልክ በላይ የሞቀ አይደለም ሲሉ ዴቪድ ሽን እንደገለጹት የዜናው አገልግሎት ጠቅሷል። በጸረ አሸባሪነትና ሱዳንን ደቡብ ሱዳንንና ሶማሊያን በመሳሰሉት ሀገሮች ያለ ግጭትን በሚመለከት ሁለቱ ሀገሮች በቅርብ በመተባበር ይሰራሉ። በሌላ በኩል ደግሞ የዲሞክራሲና የሰብአዊ መብት ጉዳይ ያሳስባታል ሲሉ ዴቪድ ሽን እንደተናገሩ ዘገባው ጠቅሷል። ሟቹ ጠቅላይ ሚኒስትር የሀገሪቱን የኢኮኖሚ ዕድገት በማራመድ ተግባር ይሞገሳሉ። ይሁንና ተቃዋሚዎችን በማሰርና በመግደር ረገድ የምርጫ ድምፅን በማጭበርበር ተግባር ተጠያቂ ናቸው ሲባሉ ቆይተዋል። ሲፒጄ የተባለው ለጋዜጠኝነት መብት የቆመው ቡድን አቶ መለስ ለሰባ ሁለት ነጻ ጋዜጦች መዘጋት ተጠያቂ ናቸው ማለቱን ዋሽንግተን ፖስት ጋዜጣ ላይ የወጣው የአሶሽትድ ፕሬስ የዜና አገልግሎት አውስቷል። ኢኮኖሚስት መጽሔት ስለ ኢትዮጵያ ቴሌኮሙኒኬሽን ይዘት ሲተች ደግሞ በዚህ ረገድ በሀገሪቱ ውድድር ባለመኖሩ ከ80 ሚሊዮን በላይ ሕዝብ ያላት ሀገር በኢኮኖሚ እድገት እያቆጠቆጠች በመሄድ ላይ ባለችው አህጉር ወደ ኋላ ቀርታለች ይላል። የአፍሪቃ የተንቀሳቃሽ ስልክ ስርጸት በአማካኝ 70 ከመቶ ሲሆን በኢትዮጵያ ግን ወደ 25 ከመቶ ይጠጋል። የኢንተርኔት ተደራሽነት ያላቸው ኢትዮጵያውያን 2.5 ከመቶ ብቻ ናቸው። በአጎራባች ሀገር ኬንያ ግን የኢንተርኔት ተደራሽነቱ 40 ከመቶ ነው። የኢትዮጵያ መንግሥት የሀገሪቱ የቴሌኮሚኒኬሽንስ ይዘትን ዘመናዊ ለማድረግ ከሁለት ግዙፍ የቻይና የቴሌኮሚኒኬሽንስ ዕቃዎች ኩባንያዎች ጋር የ1.6 ቢሊዮን ዶላር ስምምነት ፈርሟል። ሁዌና ዚቲኢ ከተባሉት ግዙፍ ኩባንያዎች ጋር የተደረገው ስምምነት የመንግሥት ይዞታውን ይጠብቃል ሲል ኢኮኖሚስ ዘግቧል። ከሶስት ዓመታት በፊት በኢትዮጵያና በፈረንሳይ ቴሌኮሙኒኬሽኖች መካከል ተደርጎ የነበረው ውል ወደ ግል ይዞታነትና ወደ ውድድር ያመራ ይሆናል የሚል እምነት በአንዳንድ ወገኖች አሳድሮ ነበር። ሆኖም ውሉ አልዘለቀም። የኢትዮጵያ መንግሥት ከቻይና የሚፈልገው ዝቅተኛ ዋጋ የሚያስከፍል ብድርና በዜጎቹ ላይ ጥብቅ ቁጥጥር ማድረግ ነው ይላል ኢኮኖሚስት መጽሔት። መጽሔቱ አያይዞም የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የሀገሪቱ ቴሌኮሚኒኬሽንስ ወደ ጎረቤት ሀገር ጅቡቲ የሚዘረጋውን የባቡር ሐዲድ ለመገንባት የሚያስፈልገውን ገንዘብ የሚያስገኝ ኢንዱስትሪ ነው ማለታቸውን ጠቅሷል። የኢትዮጵያ ቴሌኮሚኒኬሽንስ በየዓመቱ ከ300 ሚሊዮን ዶላር በላይ የሚሆን ገቢ ለመንግሥት እንደሚያስገኝ ኢኮኖሚስት መጽሔት ሳይጠቅስ አላለፈም። ቲንክ አፍሪካ ፕሬስ ላይ የወጣው የዊሊያም ዴቪድሰን ጽሁፍ በበኩሉ በደቡብ ህዝቦች ክልል ውስጥ ስላለው የመንደሮች ምስረታ ፕሮግራም ተችቷል። በደቡብ ህዝቦች ክልል ካንጋቶን ከተባለችው ከተማ ወጣ ብሎ የሚገኘው የኒያንጋቶም ህዝብና ደገኛ መጤዎች የሚኖርበት አካባቢ የኢትዮጵያ መንግሥት የመንደሮች ምስረታ ፕሮግራም እንደቀየሰ ጽሁፉ ይጠቅሳል። ኒያንጋቶም፣ ሙርሲና ሀመሮች ከቦታ ቦታ እየተዘዋወሩ የአርብቶ አደርነት ኑራቸውን ትተው በኦሞ ወንዝ አካባቢ በሚዘጋጅላቸው ቦታ በእርሻ ሥራ እንዲሰማሩ መንግስት እያበረታታቸው እንደሆነ ዘገባው ጠቅሷል። መንግስት በሚመሰርታቸው መንደሮች መንገዶች፣ ትምህርት ቤቶች፣ የጤና ጣቢያዎች፣ ፍርድ ቤቶችና የፖሊስ ጣቢያዎች አገልግሎት በሚሊዮኖች ለሚቆጠሩት ነዋሪዎች እንደሚያቀርብ ገልጿል። ሎንጎኮ ሎክተ እየተባሉ የኒያንጋቱን ብሔረሰብ አባል እኔም ማውቀው ከብት መጠበቅ ብቻ ነው። የተማሩት ልጆቻችን ግን በአዲሶቹ መንደሮች የተሻለ ሕይወት እንደሚኖር ይነግሩናል ብለዋል። ከሁለት ባለቤቶች የወለዷቸው ልጆች ግማሾቹ በከተሞች እንደሚማሩ፣ ሌሎቹ ደግሞ በኦሞ ወንዝ አካባቢ ከብት እንደሚያረቡ ገልጸው በአዲሶቹ መንደሮች ጸጥታና የተሻለ አገልግሎት ይኖራል። ይሁንና የኦሞ ወንዝ ውሃ ሲቀንስ ወደ ኪቢሽ ወንዝ ወይም ወደ ደጋ የመሄድ አማራጭ እንዲኖር እንደሚፈልጉ መግለጻቸውን ዊሊያም ደቪሰን በጽሑፉ ያወሳል። በኦሞ ወንዝ የሚገነባው ጊቤ ሶስት የመብራት ኃይል ማመንጫ ግድብ የኦሞ ወንዝን ፍሰት ይቆጥብና ለግዙፉ የመስኖ ውጥን 175,000 ሄክታር ለሚሆነው የመንግስት የስኳር አገዳ ተክል ያገለግላል። የተወሰነው ክፍል የኒያንጋቶም ግዛትንም ያካትታል። ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አቻምና ስለ መንደር ምስረታው ፕሮግራም ሲናገሩ ይህ ቦታ ከስልጣኔ አንጻር በኋላ ቀርነት ሊታይ ይችላል፣ ይሁንና የፈጣን ልማት አርአያ መሆኑ አይቀርም ሲሉ ተናግረው እንደነበረ ዘገባው ይጠቅሳል። ዴቪድ ተርተን የተባሉ በኦክስፎርድ ዩኒቨርሲቲ በአፍሪካ ጥናት ማዕከል የሚሰሩት የአንትሮፖሎጂ ምሁር ግን ሰዎች ከመሬታቸው እንዲፈናቀሉ በኃይል ሲገደዱ ተቃውሞ ማስከተሉ አይቀርም ይላሉ። መንግሥት ከመጀመሪያውኑ ስለ ጉዳዩ በሚገባ እንዲያውቁ በውሳኔ አወሳሰዱ ሂደት ውስጥ እንዲሳተፉ ቢያደርግና ላጡት መሬትና የኑሮ ዘዬ ተገቢውን ካሳ ቢሰጣቸው የተሻለ ይሆን ነበር ማለታቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው የአሶሽትድ ፕሬስ የዜና አገልግሎት ዘገባ ያወሳል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።